ህዝባዊ ወያኔ አርነት ትግራይ ህወሓት አስራ አራተኛ ድርጅታዊ ጉባኤውን ለማካሄድ በዝግጅት ላይ እንደሚገኝ ሲገልጽ የፓርቲ የቁጥጥር ኮሚሽን በአንጻሩ ከጉባኤው ዝግጅት ራሱንና አባላቱን እንዳገለል አስታውቋል። ጠቅላይ ሚኒስትር አብይ አህመድ ከተቋሚ የፖለቲካ ፓርቲዎች ጋር ባደረጉት ውይይት ህወሓት ጠቅላላ ጉባኤ ከማካሄዱ በፊት በህጋዊ መንገድ መመዝገብ እንዳለበት አሳስበዋል። በጉዳዩ ላይ የምሁራንና የፖለቲካ ፓርቲ መሪን አስተያየት አካቶ ሙሉጌታ አጽባ ተከታዩን ዘገባ ልከዋል። ህዝባዊ ወያነ ሓርነት ትግራይ ህወሓት የፓርቲውን 14ተኛ ድርጅታዊ ጠቅላላ ጉባኤ ለማካሄድ አዘጋጅ ኮሚቴ አቋቁሞ እየሰራ እንዳለ በማህበራዊ የትስር ገጹ አስታውቋል። የህወሓት ቁጥጥር ኮሚሽን በበኩሉ ትናንት ረቡዕ ሐምሌ 17 ቀን 2016 ዓ ም ባወጣው መግለጫ ለጠቅላላ ጉባኤው ዝግጅት ካለፈው ሚያዝያ ወር ጀምሮ ሲሰራ እንደነበር አስታውሶ ይህ ዴሞክራሲያዊ አካሄድ እንደሚታይና ግልጽነት እየጎደለው መጥቷል ብሏል። የጉባኤው ዓላማ በፓርቲው ውስጥ በተደራጁ ከፍተኛ አመራሮች ተጠልፏል የሚለው የህወሀት ቁጥጥር ኮሚሽን ይህም አባላቱ ካዘጋጅ ኮሚቴው ራሳቸው እንዲያገሉ ምክንያት መሆኑን ባወጣው መግለጫ ላይ አመልክቷል። ጉባኤው በፓርቲ ውስጥ መተማመን በመፍጠር መካሄድ ይኖርበታል ያለው ኮሚሽኑ ከዚህ ውጭ የሚደረግ ጉባኤ በሚያስከትለው መዘዝ የፓርቲው አመራር ኃላፊነቱን ይወስዳል ሲል አሳስቧል። ጠቅላይ ሚኒስትር አብይ አህመድም ባለፈው ሰኞ የፖለቲካ ፓርቲዎች አመራሮችን በአገራዊ ጉዳይ ላይ ባወያዩበት ወቅት ህወሀት ጠቅላላ ጉባኤውን ከማካሄዱ አስቀድሞ በተሻሻለ የተባለው ህግ መሰረት አስፈላጊውን ዶኪመንት አሟልቶ በምርጫ ቦርድ መመዝገብ እንደሚጠበቅበት ገልጸዋል በቀደመው ቀውስ የወደመውን የሰው ህይወትና ሀብት ሳይገመገም ሌላ ጥፋት ማምጣት ጥሩ አይደለም ሲሉ አስጠንቅቀዋል ምርጫ ቦርድ ካልተቀበለው ቲፔሌፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም መንግስት ሊሆን አይችልም ምን ማለት ነው ተመልሰን ደግሞ ጦርነት እንገባለን ማለት ነው ተመልሰን ጦርነት ከምንገባ ተመልሰን ጭቅጭቁስ ከምንገባ ቀላል ነው። ዋና ዋናው አልቋል፣ ህግ ተበጅቷል፣ ተስማምተናል። የቀረች ጉዳይ አሟልቶ በህጋዊ መንገድ ጉባኤ አካሂዶ ፓርቲውን መልሶ ወደ ፖለቲካ ስርዓት መመለስ ከሁሉ በላይ ቲፒኤልኤፍን፣ ከቲፒኤልኤፍ ቀጥሎ የትግራይ ህዝብን፣ ከዚያ ቀጥሎ ሁላችን ይጠቅመናል። የመጀመሪያ ተጠቃሚ ግን ቲፒኤልኤፍ ነው እና አውዱ ተመችቶ ሳለ ህግ ተመልሶ እያለ በሰላም መፍታት የሚያስችል ነገር እያለ ያን ወደ ጎን ትቶ መሄድ ጥሩ አይደለም። ለትግራይ ብቻ ሳይሆን አጠቃላይ ጥፋት ስለሚያመጣ አይሆፕ ቆም ብለው አይተው ወደ ሰላማዊ መንገድ ይሄዳሉ ብዬ ተስፋ አደርጋለሁ። ህወሓት በበኩሉ በፖለቲካዊ መንገድ የተሰረዘው የቀድሞ ህጋዊ ሰውነቱ በፖለቲካዊ ውሳኔ እንዲመለስለት እንጂ እንደ አዲስ ፓርቲ መመዝገብ እንደማይፈልግ እየገለጸ ይገኛል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የአረና ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ የህወሓት አመራሮች በግል ጥቅማቸው የሚፈጥሩት ልዩነት ሰፍቶ ወደ ግጭት እንዳያመራና ህዝቡም ገፈት ቀማሹ እንዳይሆን ያላቸው ስጋት አመልክተዋል። እህትና ወንድም የሚገዳደሉበት የሚጨፋጨፉበት ነው የሚሆነው። ስለዚህ በጣም አደገኛና አሰቃቂ ጦርነት ሊያስመጣ የሚችል ጉዳይ ነው። ይህ ጉዳይ በአስቸኳይ መቆም አለበት። የህወሓት ከፍተኛ አመራሮች በነበረው ስብሰባ ሁሉም አይነት ትግል እናካሄዳለን የሚል መግለጫ ወጥተዋል። ይሄ ደግሞ በጦርነት ነው በትጥቅ ትግልም የሚጨምር ስለሆነ ይሄ ጉዳይ በአስቸኳይ መቆም አለበት። አቶ አምዶም ነገሮች በሰላም ብቻ ይጠናቀቁ ዘንድ ሁሉም የህብረተሰብ ክፍል ድርሻውን እንዲወጣ ጠይቀዋል። በፕሪቶሪያው ግጭት በዘላቂነት የማቆም የሰላም ስምምነት ላይ ችግሮች በፖለቲካዊ ውይይት ብቻ መፍታት እንደሚገባ ተቀምጧል የሚሉት የህግ ምሁሩ አቶ ምስጦፋ አብዱ በበኩላቸው ሁሉም ነገር መታየት የሚገባው በዚሁ ስምምነት ዓይን ነው ይላሉ። ጉዳይ ውስጥ ፓርቲ ነው። ጉባኤ ካላካሄደ በህግ ድንጋጌ ነው የሚታየው። ህጉ ምን ይላል? አንድ ፓርቲ ጉባኤ ካላካሄደ ካካሄደ ወይ በምልአተ ጉባኤ ካላካሄደ አካሄደ ህጉ ምን ይላል? ግልጽ ነበር። በምርጫ ቦርድ ማቋቋሚያ አዋጅ ማለት ነው። ስለዚህ የህወሓት ግን ይለያል። ህወሓት ፕሪቶሪያ ስምምነት ፈራሚ እስከሆነ ድረስ የሚታየው ጉዳዩም በፕሪቶሪያ ስምምነት ነው። ሰው የፕሪቶሪያ ስምምነት ተመልሰው ለህዝብ ትሉ ለህዝብ ታግለናል ለህዝብ ጥቅም ግድ ይለናል ካሉ ስለ ህዝብ ብሎ አሁንም ያላቸው ቁርሾዎች ወደ ፕሪቶሪያ ስምምነት ተመልሰው ፕሪቶሪያ ስምምነት ለማስፈጸም እንዲታገሉ ነው ተገቢ የሚሆነው። የህወሀት ጠቅላላ ድርጅታዊ ጉባኤ መቼ እንደሚካሄድ በይፋ የተገለጸ ቀን ባይኖርም እስከ መጪው ሐምሌ 23 ቀን ድረስ የጉባኤው ተሳታፊዎች እንደሚመረጡ ግን የወጣው መርሃ ግብር ያሳያል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም